ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታገቱት የደንቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ ስታሉ ቸኮለ ልጄ ናት፣ ፍቅር ቸኮለ ልጄ ናት። የት ሄደች ብላ ብትጮህ አሰሯት። ያችም እንደ ጠፋች ናት፣ ይቺም ታሰረች አሁን ምንድን ነው መፍትሄ የምትሰጡኝ? ነው እንደምልሆነ ሶስት ወር ተማሪዎች ያንዷ ናት ናቸው የታገቱት ልጆች ዛሬ ቤተሰቦቻቸው ባህር ዳር ላይ ከክልሉ መንግሥት ባለስልጣናት ጋር ውይይት ይዘዋል። አብይ ርዕሳችን ይመለከተዋል። የአውሮፓ ሕብረት ለኢትዮጵያ የተፈጥሮ አደጋ መከላከልና ዝግጁነት ፕሮግራም የሚውል የ26 ሚሊዮን ዩሮ ወይም የ900 ሚሊዮን ብር እርዳታ ሰጥቷል። በዚህም ላይ ዘገባ አለን። ጤና አስጥልን እንደምናመሻችሁ ክብራትና ክብራን አድማጮች ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መጋቢት 1ን 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳነች ፍሳዬ ደግሞ ዜናውን አነባለሁ። የቴክኒክ አቀናባሪ ብርሃን ኃይሉ ናት። ከስርጭት መሐንዲሷ ዚነብ ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከዳነች ፍሳሐዬ አርስተ ዜና እናስቀድማለን። የቻይናው ፕሬዚደንት ሺዣምፒንግ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘገበ። ትላንት በዓለም ደረጃ ቁልቁል ወርዶ የነበረው የአክሲዮን ገበያ ማገገሙ ተገለጸ። አሁን ዝርዝር ዜና። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ እንዳለበት ተረጋግጧል ተብሎ ሰሞኑን በማህበራዊ መገናኛዎች እየተነሳ ያለው አሜሪካዊ ኢትዮጵያ የነበረው ከሳምንታት በፊት እንደነበር የጤና ጥበቃ ሚኒስትር ዴኤታዋ መናገራቸውን ፋና ብሮድካስቲንግ ዘግቧል። ለኮሮና ቫይረስ የተጋለጠ ሰው የኮቪድ 19 ታማሚ መሆን አለመሆኑ የሚታወቀው በሁለት ሳምንታት ጊዜ ውስጥ ወይም በ14 ቀናት ውስጥ ቢሆንም ሚኒስትር ደኤታዋ ዶክተር ሊያ ታደሰ ተናግረዋል። ሲል ፋና ባወጣው ዘገባ አሜሪካዊው ኢትዮጵያ ውስጥ የነበረው ከሳምንታት በፊት መሆኑን መናገራቸውን ከመጥቀስ ሌላ ትክክለኛ ጊዜውን አልገለጸም። ግለሰቡ ወደ ሀገሩ የተመለሰው ከሳምንታት በፊት መሆኑን ኤምባሲው እንዳስታወቀው ሚኒስትር ደኤታዋ መናገራቸውንና መረጃውን የማጣራት ስራ እየሰራን ነው ማለታቸውን የዜና አውታሩ ዘግቧል። በአሁኑ ጊዜ የሙቀት መጠናቸው ጥርጣሬ ያሳደረባቸው ሶስት መንገደኞች ተለይተው ክትትል እየተደረገባቸው መሆኑን ዶክተር ሊያን ጠቅሶ ፋን ዶክተር ሊያን ጠቅሶ የፋና ዜና ይናገራል። የቻይናው ፕሬዚደንት ሺዣምፒንግ ዛሬ ለመጀመሪያ ጊዜ ወደ ውሃን ከተማ ሄደው መጎብኘታቸው ተዘግበዋል። የውሃን አካባቢ ኮሮና ቫይረስ ገብቶ የተስፋፋበት ቦታ ሲሆን ቻይና ውስጥ ከ80 ሺህ በላይ የሚሆኑ ሰዎች በበሽታው ታመው 3100 የሚሆኑት ሕይወታቸውን አጥተዋል። የቻይና መንግሥት ሚዲያ በዘገበው መሰረት ሺህ የህክምና ሠራተኞችንና የቫይረሱ በሽተኞችን ይጎበኛሉ። የበሽታውን መዛመት ለመግታት የተደረገው ጥረትንም ይመለከታሉ። የቻይናው መሪ ከተማይቱን የጎበኙት ዛሬ 19 የኮሮና ቫይረስ በሽተኞች መገኘታቸውን በተገለጸበት ወቅት ነው። ኮሮና ቫይረስ በሌሎች ሀገሮች በፍጥነት እየተስፋፋ ባለበት በአሁኑ ወቅት ቻይና ውስጥ ግን የመስፋፋቱ መጠን በተከታታይ እየቀነሰ መሄዱ ተዘግቧል። ቻይና ውስጥ ከተዛመተው ኮሮና ቫይረስ ሰባ ከመቶ የሚሆነው ታውቋል ተብሏል። 60 ሚሊዮን ሕዝብ ያላት ኢጣሊያም የቻይናን ፈለግ በመከተል በመላ ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። የሀገሪቱ ጠቅላይ ሚኒስትር ጁሴፔ ኮንቴ ትላንት ማታ በቴሌቪዥን ባደረጉት ንግግር ሰዎች ከቤታቸው እንዳይወጡ መክረዋል። ከቻይና ውጭ የበዙ የቫይረሱ በሽተኞች ያሉት ኢጣሊያ እንደሆነ ታውቋል። ከ9 ሺህ በላይ የሚሆኑ ሰዎች ታመዋል፣ አራት መቶ ስልሳ ሕይወታቸውን አጥተዋል። ኢራን ውስጥ ተጨማሪ አምሳ አራት ሰዎች በኮሮና ቫይረስ እንደሞቱ በአጠቃላይ ሁለት መቶ ዘጠና አንድ መሞታቸውን የሀገሪቱ ባለሥልጣኖች አስታውቀዋል። የዩናይትድ ስቴትስ የአክሲዮን ገበያ ዛሬ ከፍ ብለዋል። ትላንት ግን ከ12 ዓመታት በፊት በዓለም ደረጃ ተከስቶ ከነበረው የገንዘብ ቀውስ ወዲህ ባልታየ መልኩ ቁልቁል ወርዶ ነበር። ሶስት ዋና የዩናይትድ ስቴትስ ኢንደክሶች ዳውጆንስ፣ ኤስ ና ፒ 500 እና ናስዳክ ዛሬ በ3 ከመቶ ከፍታ ጀምረዋል። ትላንት ግን ከ7 ከመቶ በላይ ወርዶ ነበር። የእስያ ሀገሮች የአክሲዮን ገበያዎችም ዛሬ ማለዳ አገግመዋል። ትላንት ግን ባለ ሀብቶችን አሳስቦ ነበር ተብሏል። የአውሮፓ ሀገሮች የአክሲዮን ገበያም እንደዚሁ ከፍ ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር አባላት ሰራተኞች ከደመወዛቸው የሚከፍሉት ግብርን ስለመቀነስ ጉዳይ ለመነጋገር ዛሬ ከምክር ቤት መሪዎች ጋር ይገናኛሉ። የግብር ክፍያ የሚቀነሰው ኮሮና ቫይረስ በሀገሪቱ ከተዛመተ የገንዘብ ችግር የሚገጥማቸው ግለሰቦችን እና የንግድ ተቋማትን ከችግር ለመታደግ መሆኑ ተገልጿል። በሰዓት የሚከፈላቸው ሰዎች ክፍያቸው ተቋርጦ እንዳይቸገሩ በትልቆችም ሆነ በትንሽ ኩባንያዎች የሚሰሩ ሰራተኞች የእነሱ ጥፋት ባልሆነ ክስተት ምክንያት ክፍያ እንዳይቆርጥባቸው ስለሚቻልበት መንገድም እንነጋገራለን ብለዋል ፕሬዚደንት ትራምፕ ትላንት ዋይት ሀውስ ሆነው ለጋዜጠኞች በሰጡት መግለጫ። ዛሬ ዩናይትድ ስቴትስ ውስጥ ዲሞክራሲያዊ ፓርቲን ወክሎ ለፕሬዚዳንትነት የሚወዳደር ሰውን ለመምረጥ በስድስት ክፍላተ ግዛቶች ምርጫ ይካሄዳል። ትኩረት የሚያገኘው ግን ሚችጋን ክፍለ ግዛት ይሆናል። የድምፅ መለኪያ ሀዞች እንደሚያመለክቱት ከሆነ የቀድሞው ምክትል ፕሬዚደንት ጆ ባይደን የቨርመንቱን ሴኔተር በርኒ ሳንደርስን እየቀደሙ ነው። ምችግን 125 ተወካዮች ስላሉት በዛሬው ቅድመ ምርጫ ከፍተኛ ዋጋ ይሰጠዋል። ከአራት ዓመታት በፊት በተካሄደው ቅድመ ምርጫ ሳንደርስ አሸንፈው ነበር። ከቅርብ ቀናት ወዲህ ግን ጆ ባይደን እየቀደሙ መሆናቸውን በርካታ የድምጽ መለኪያ ሀዞች አመላክተዋል። በዋሽንግተን፣ ሚዙሪ፣ ሚሲሲፒ፣ አይዳሆ፣ ሰሜን ካሮላይናም እንደዚሁ ቅድመ ምርጫ ይካሄዳል። በመጨረሻም የሩሲያው ፕሬዝደንት ቭላዲሚር ፑቲን በተጨማሪ ስልጣን ላይ እንዲቆዩ የሚያስችል ህገ መንግስታዊ ለውጥ እንዲደረግ ከቀረበው ሀሳብ ጋር እንደሚስማሙ፣ ነገር ግን በህገ መንግስታዊ ችሎት ከጸደቀ ብቻ ነው ማለታቸው ተዘግቧል። በመርህ ደረጃ ይህ አማራጭ ሊሆን የሚችል ነው ነገር ግን አንድ እንደ ቅድመ ግዴታ መቅረብ ያለበት ነገር አለ። እንዲህ አይነቱ ለውጥ ከሕገ መንግስቱ መተክልና ፈቃድ ጋር የማይጣረስ መሆኑን ህገ መንግስታዊ ችሎት ኦፊሴላዊ ብይን ከሰጠበት ብቻ ነው ሊተገበር የሚችለው ብለዋል ፑቲን ዛሬ በሀገሪቱ ተወካዮች ምክር ቤት ባደረጉት ንግግር። የሩሲያ ህገ መንግስት አንድ ፕሬዚደንት ለሁለት ተከታታይ የስድስት ዓመታት ጊዜ እንዲያገለግል ይፈቅዳል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። ክቡራትና ክቡራን እንዳምነ አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ቆየት ብለው በርከት ያሉ ዘገባዎችና ቅንብሮች ይቀርባሉ። በአለም ዙሪያ የወትሮውን የሰው ልጆች የዕለት ተዕለት ኑሮ ወይም የህይወት ቤና የታላላቆቹን አገሮች ሳይቀር የመንግስታትን ትኩረት እየቀየረ ያለውን ኮሮና ቫይረስን የተመለከተ ዩ ዘገባ ይኖረናል። ቀዳሚው ታዲያ ወደ ደንቢዶሎ የሚወስደን ነው። የዕለቱ አቢይ ርዕስ ከደንቢዶሎ ዩኒቨርስቲ ወደ አማራ ክልል በመመለስ ላይ ሳሉ ታገቱ የተባሉ ተማሪዎች ወላጆችና የቅርብ ቤተሰቦች ዛሬ ወደ ባህር ዳር ከተማ በመሄድ ለክልሉ ከፍተኛ አመራሮች ቅሬታቸውን ለማሰማት ቢሞክሩም ማንንም ማግኘት ግን እንዳልቻሉ ነው የሚናገሩት። ባለስልጣናቱ ስብሰባ ላይ ናቸው መባላቸውን የገለጡት አስቴር ምስጋናው አነጋግራቸዋለች። የታጋሽ ተማሪ ግርማነሽ አዱኛ አባት መርጌታ የነና አዱኛን መንግስት ልጆቻችንን ይመልስልን፣ አልያ እርማችንን እንድናወጣ ይንገረን ይላሉ። ለ ለዘጠና አምስት ቀናት ያህለው ቆይተናል። እንደጠፉ ልጆች እንደታገቱ ቆይተናል። እኛም ጠፍተው የቆዩበት ምክንያት በምነሙ ታግተናል ስላሉ ለሚመለከተው አካል ለወረዳም፣ ከዞን እስከ ክልል እስከ ጠቅላይ ሚኒስትር ሚደናል ያው የመጣ ውጤት ባለመኖሩ ዛሬ እዚህ ተገንተናል። ዛሬ ግን እዚህ መንግስት እየተገኘ ነው። እርማችን እንዋጣ ሞታው ከሆነ ደግሞ ከዘመዳችን ጋር ምስላችን አውለ በቃ እንድንረጋጋ። በተለይ እናቶችን ጉዳት ስለደረሰ እኛም ላይ ጉዳትም ስላለ ምክንያቱም እንዳንጠየቅ ብለን ምን ሰምታችሁ ምን አይታችሁ ነው እዚህ ላይ ደመራ ያዋላችሁ ብንባል ለዚያ መልስ እንዳንጠየቅ ለማለት ዛሬ ብንመጣም ያው ስብሰባ ላይ ናቸው ስለተባለ ልናገኛቸው አልቻልንም። አሁንም ወደ ቤታችን እየተመለስ ነው። ወይዘሮ እንዳለች ጓሉ የታጋች ስታሉ ቸኮል ወላጅናት ናቸው። ልጃቸው ከታገተች ዛሬ ዘጠና አምስት ቀኗ መሆኗን ተናግረው መንግስት እህቷን ለምን ትጩህ ያለሽ ብሎ እንዳሰረባቸውም ይናገራሉ። ስታሉ ቸኮለ ልጄናት፣ ፍቅር ቸኮለ ልጄናት የት ሄደች ብላ ብትጮህ አሰሯት። ያችም እንደ ጠፋች ናት፣ ይችም ታሰረች። አሁን ምንድን ነው መፍትሄው የምትሰጡኝ ነው እንደምል ሆነ ሶስት ወር ምናምን ይሆናል ድምጧ ከጠፋ የለችም የሚሉ ቀደም ብላ የጠፋ ኔሽ ሽግቢ አለች ተምራ እንደገና ተመለሱ ተብለው ከትምህርታቸው ንብርስታቸው ናትኝ እያሉ ሸሸጉ። በቃ ከቶ ሚችም ታሰረች ተባለ ምን ነው ብያለውስ እህቷ ጠፍታ ታሰረች ትልቂቱም ተባለ ጩሃ ማለት ነው ጩሃ እህቴ ታገተች ብላል። የት ነው አዲስ አበባ ነው የምትኖረው ስንት ጊዜ ሆናት ከታሰረች ወር በልጧት አለኝ ከሰማ እንኳን ወር የነጋቡ እዚያ በፊት ነው የታሰረች ማለት ነው ስሜ ሲሳይ ቸኮለ ባላለውኝ የመጣሁት ከጉና በየምድር ወረዳ ነው እህቶቼ አሁን ያሉ ጭንቅ ቦታ ላይ ነው ትንሽ እህቴ ደንቢ ዶሎ ትማር ነበር ዘንድሮ ሰኔን መመረቂያዋ ነበር ያው በተቸገረ ድንገተኛ ምክንያት ወደ ሀገራቸው ሲመለሱ ታግታ አሁን ከሶስት ወር በላይ ሆኗታል ውርጊዋም ድምጿም የለም አዲስ አበባ ትልቅ እህቷን ፍቅር ትባላለች። ፍቅር ቸኮለ በሚዛን ቴቢ ነው የተመረቀችው። በይወጣ በይወጣ እያለች በምትሯሯጥበት ረ እንዲ ታገትኩኝ ስመጣ ወደ ሀገር የስትላት እህቷ ያው ስራዋን አቋርጣ ለመንግስትና ለህግ እህት የተያዘች ታገተችብኝ እያለች ስትጮ በምክንያት እንደሆነ አላውቅም። እሷም ደግሞ ታሰረች ፒያሳ ጣቢያ አዲስ አበባ ተባለ። ያው ዛሬም ነገም በቀጠሮ አለች ፍርድ ቤት እና እኔ አሁን ትምህርቴን ትቼ እህቶቼ ነገ እንጀራ ያገኛሉ ለእኔም እሸት ያቀምሱኛል እያልኩ አይናይን እያየሁኝ እህቶቼ እንኳንስ ለእኔ ሊተርፉ ለራሳቸውም በጣም አሳዛኝ ሁኔታ ላይ ነው ያሉ እና አሁንም ቢሆን የመንግስት ያለሽ የሀገር ያለሽ። ባለፈው ወር ወላጆቹ ወደ ጠቅላይ ሚኒስትር ጽሕፈት ቤት ተጠርተው በሄዱበት ጊዜ ጠቅላይ ሚኒስትሩንና ምክትል ጠቅላይ ሚኒስትሩን ጨምሮ የመንግስት ከፍተኛ ባለስልጣናት አነጋግሯቸው እንደነበር ገልጸው በወቅቱ የተሰጣቸው መልስም ጠብቁ የሚል እንደነበር ተናግረዋል። ከጠቅላይ ሚኒስትርም ሂደን ያው በቅርብ ጊዜ ልጆች ሊገኙላቸው ይችላላችሁ የሚል ነገር ምክር አገልግሎት ሰጡን እንጂ ልጆቻችን በህይወት እንዳሉ ብንነገርም ልናገኝ ባለመቻላችን ዛሬ ታጋች ወላጆች ተሰባስበው ወደ ርዕሰ መስተዳድር ጽሕፈት ቤትና ወደ ክልሉ ፖሊስ ኮሚሽን ቢሄዱም በስብሰባ ምክንያት ማንንም ማግኘት እንዳልቻሉ ይናገራሉ። እየም መስሪያ ቤት ብንል ውጤት በሌለው ዝምለ ስማክን የከረም እና እናይትማ በጣም እያለቀሰች ነው። እንኳን ስናቴቱ አገሩ እያለቀሰ ነው። እንኳን ሳገሩ የጦብዳ ቢሆኑ እያለቀሰ ነው። ግን የሚሰማን አካል አጣል። እስከ ዛሬ ድረስ የሚሰማን አካል ያጣል ያመጣለን ጥረትኛ በየመስሪያ ቤቱ ማመልከት ነው የየመስሪያ ቤቱ ማመልከት ነው ዛሬም እዚህ ባህር ዳር ሁለተኛ ቀላችን ነው አንድም ፋይዳም አላገኘንም ውጤትም አላገኘንም ስብሰባ ነው ዛሬ ደህና ናቸው ነው ምንድነው ችግሩ ደህና ናቸው ይመጣሉ ይፈታሉ ይለቀቃሉ ያቺም ትፈታለች እነዚያም ይለቀቃሉ ነው ሌላ መፍትሄ የላቸውም የሚነግሩ ነው የአሜሪካ ድምጽ ሬዲዮ ከክልሉ ፖሊስ ኮሚሽን መረጃ ለማግኘት ያደረገው ሙከራ አልተሳካም የአማራ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አብርሃም አለህኝ ሰሞኑን በሰጡት ጋዜጣዊ መግለጫ ጉዳዩ ያልተዘነጋና ትኩረት የተሰጠው ጉዳይ መሆኑን ጠቁመው በፌዴራል ደረጃ ጉዳዩን የሚከታተል ኮሚቴ ተቋቁሞ እየሰራ ሲሆን የተደራጀ መረጃ በቅርብ ቀን እንደሚሰጥ እምነቴ ነው ብለዋል። እነዚህ ተማሪዎች የኛ ተማሪዎች ናቸው፣ የእኛ ልጆች ናቸው፣ የእኛ እህቶች ናቸው። ምናልባት ፊት ለፊት መጠን በተከታታይ ሀሳብ ስላልሰጠንበት ጉዳዩን የዘነጋ ነው የሚመስልበት ሁኔታ አለ። አንዳንዶችም በዚህ ላይ የተመሰረተ ሂስ ይሰጡናል። እንግዲህ ከፌዴራል መንግስት ከሚመለከታቸው አካላት ጋር ጉዳዩን ይዘን እየተንቀሳቀስን ያለንበት ሁኔታ ነው ያለው። አሁንም በከፍተኛ ሁኔታ ስራ እየተሰራ ያለበት ሁኔታ ነው ያለው። ራሱን የቻለ ኮሚቴ ተቋቁሟል። ኮሚቴው እስከ መጨረሻው ድረስ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በቅርብ ኮሚቴው ራሱን የቻለ መግለጫ ይሰጣል ብለን እናስባለን፣ እንደ መንግስት የተበጣጠሰ መግለጫ መስጠት የለብንም የሚል የጋራ ስምምነት ስላለን። የታጋጅ ተማሪዎችን ጉዳይ የሚከታተል በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ ግብረ ኃይል መቋቋሙ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ ሁለተኛው የመጽሔት ርዕስ የአውሮፓ ሕብረት ለኢትዮጵያ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ ምርሃ ግብር የሚውል የ26 ሚሊዮን ዩሮ ወይም የ900 ሚሊዮን ብር ድጋፍ አደረገ ይላል። እርዳታው በኦሮሚያ፣ አማራ፣ ሶማሌና የደቡብ ብሔር ብሔረሰቦችና ሕዝቦች ክልሎች ላሉ ፕሮግራሞች የሚል ነው ተብሏል። ለዝርዝሩ ጸሐይ ዳምጠው የአውሮፓ ህብረት በኢትዮጵያ ለአራት ዓመታት የሚቆየው ለተለያዩ የአደጋ ቅነሳ ስራ የሚውል ድጋፍ አድርጓል። ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ እንዳሉት መርሃ ግብሩ ክልሎች ባልተማከለ አስተዳደር የአደጋ ስጋትን በራሳቸው መቀነስ የሚያስችላቸው ይሆናል ብለዋል። ክልሎች ራሳቸውን ሀብት ኮንትሪቢውት አድርገዋል። እዚህ ጋር በማቼ ሁለታ ደግሞ ኢዩ ራሱ በራሱ በኩል ለግሷል። እንደሚታወቀው የኢትዮጵያ የአደጋ ስጋት ስራ አመራር ፖሊሲና ስትራቴጂ ሐምሌ 2005 ነው በአዲስ መልክ ተሻሽሎ የወጣው። ሲወጣ ግምት ያደረገው ምንድን ነው? ህገ መንግስታችን ባስቀመጠው አግባብ ነው የክልሎች ሀገራት ደረጃጀት ክልሎች ሲደራጁ የራሳቸው ነጻነት አላቸው፣ በኢኮኖሚ በፖለቲካ፣ በማህበራዊና በሌሎች ጉዳዮች። ለዚህ ፕሮጀክቶች በመፈጸም ረገድም ያልተማከለ ስርዓት እንዲኖራቸው ያስቀምጣል። አንድ ያንን ተግባራዊ ለማድረግ እንዲመች ነው። ሁለታ ደግሞ ህብረተሰቡ ክልሎች አካባቢ ያለ ስለሆነ ወረዳ ጭምር ክልሎች አካባቢ ያለ ስለሆነ ህብረተሰቡን ተጠቃሚም ለማድረግ በቅርበት ለመስራት እንዲመችም ነው። ሶስተኛው የፕሮጀክቱን ባህሪ ስናይ ዘርፈ ብዙ ነው። ዘርፈ ብዙ ስንል እንግዲህ ውሃም ላይ ያተኩራል፣ ሌሎች አደጋ ስጋት ከነሳ ያተኩራል። በተለይ ደግሞ ሴቶች ኢምፓወር ከማድረግ ቆየ ፎከስ ያደረገ ና ሁሉንም በአደጋ ስጋት ስራ አመራር ያስቀመጥ ናቸውን ስራዎች የሚነካ ፕሮጀክት ነው። ክልሎች ከራሳቸው ነባራዊ ሁኔታ በመነሳት በትምህርት በጤና በግብርና ና በሌሎች ዘርፎች ሊከሰቱ የሚችሉ አደጋዎችን ለመቀነስ ያግዛቸዋል ብሏል ኮሚሽነሩ። ኢትዮጵያ የአደጋ ስጋትን ለመከላከል ተቋማዊ እንቅስቃሴ ከጀመረች ከአርባ ስድስት ዓመታት በላይ ማስቆጠረውም ተገልጿል። ኢትዮጵያ ለአደጋ ምላሽ ተጠቆች 1 ድቅ ዳ ስላለ እርዳታ እየሰፈርን እስከ መቼ ነው የምንቆየው? ነው ትልቁ ውጭት። ይህ ትልቁ መሆን ያለበት ከአየር ንብረት መባባስ ጋር ተያይዞ አደጋ ስጋት ቅነሳ ላይ ማተኮር ጠቃሚ ይሆናል ከሚል አደጋ ስጋት ቅነሳ ስንል የውሃ አቅርቦት፣ የአፈርና ጥበቃ ስራ፣ የደን ልማት ስራዎች እነዚህ ሊያተኩራቸ ሴቶችን ኢኮኖሚ ካደሞ ኢምፓወር ስናደርግ የሴቶች ገቢ ጨመረ ማለት፣ እግረ መንገዱን ደግሞ የአደጋ ስጋት ቅነሳ አካል እና እነዚህን ግምት ውስጥ ያስገባ ስራ ሆኖ በየክልሉ ያለውን የህዝብ ብዛት ግምት ውስጥ ባስገባ ሁኔታ ተደልድሎ በጀት። ሁለታ ደግሞ የኢትዮጵያ መንግስት በመደበኛ የሚሰራቸው ስራዎች ራሱ አፈርና ጥበቃ ስራ በሴፍሬት ፕሮግራም ሆን ህብረተሰቡ በነጻ ጉልበት በገና የሚሰራው ክረምት ላይ የሚሰራቸው የደን ልማት ስራዎች ሁሉ የዚህ አካል ናቸው። አደጋ ስጋት ቅነስ አካል ናቸው። እዚህ በዚህ የሚያቆም ሳይሆን ይሄ ኢኒሽቲቭ ነው። በነገራችን ላይ ይሄ ፕሮጀክቶች ስትራቴጂክ ኢኒሽቲቭ ናቸው። የአንድ ስትራቴጂክ ግብ ማሳኪያ መሳሪያዎች ናቸው። ለዚህ እኛም ጥረት ይቀጥላል። ወደፊት መንግስትም ሊዲንግ ሮሉን ማለት የመሪነት ሚናውን ይጫወታል። በአየር ንብረት ለውጥና ሌሎች ሰው ሰራሽና የተፈጥሮ አደጋዎች ሳቢያ የሚደርሱትን ችግሮች ቀድሞ ለመከላከል መንግስት ፖሊሲ ቀርጾ እየተንቀሳቀስ መሆኑን ጠቁሟል። ኮሚሽነር ምትኩም በመሆኑም ክልሎች ያላቸው ነባራዊ ሁኔታ ታሳቢ በማድረግ የአደጋ ስጋት መከላከልና መቀነስ እንዲችሉ ያልተማከለ የአደጋ ስጋት ስራ አመራር ማጠናከሪያ መርሃ ግብር መተግበር አስፈልገዋል ብለዋል። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሀን ቦርግስተም በበኩላቸው አደጋ በማንኛውም ጊዜ ሊደርስ የሚችል በመሆኑ ቀድሞ መዘጋጀት ተገቢ መሆኑን ነው የገለጹት። በሚቀጥሉት አራት ዓመታት የሚቆየው ይህው መርሃ ግብርም በኢትዮጵያ ያለውን ችግር ለመከላከል አጋዥ ይሆናል ብለዋል። ኢትዮጵያ ባልተማከለ አስተዳደር የአደጋ ስጋት ቀድሞ ለመከላከል የምታደርገውን እንቅስቃሴ የአውሮፓ ህብረት የሚያደርገውን ድጋፍ እንደሚቀጥልም አረጋግጧል። መርሃ ግብሩ ውጤታማ እንዲሆን የሁሉም ትብብር የሚጠይቅ በመሆኑ የመንግስት ተቋማትም ሆኑ የዓለም አቀፍ ድርጅቶች መሳተፍ እንዳለባቸውም ጠቁሟል። የአውሮፓ ህብረት ለአራት ዓመታት ለሚቆየው መርሃ ግብር የ26 ሚሊዮን ዩሮ ድጋፍ በማድረጉም ምስጋናቸውን አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦነኝ ከአዲስ አበባ ሀይዳም ጠውን ለዘገባው አመሰግናለሁ። አድማጮች ተከታዩ ወደ ምዕራብ ወለጋ የሚወስደን ዘገባ ነው። በመንግሥት የጸጥታ ኃይሎችና በሽምቅ ተዋጊዎች መካከል በሚካሄድ ውጊያ ሳቢያ ወደ ጋምቤላ ክልል ለመሸሽ ተገድናል ሲሉ አንዳንድ የቀለም ወለጋ ነዋሪ የነበሩ ሰዎች ተናገሩ። የዞኑ አስተዳደር የሸሹትን ሰዎች ቁጥር ባይጠቅስም የተባሉት ሰዎች ግን የሸሹት ከሸማቂዎች ጋር ግንኙነት ስላላቸው አሊያም በስጋት ነው ሲል ይገልጻል። በጋምቤላ ክልል የኦሮሞ ማህበረሰብ ብልጽግና ፓርቲ ተወካይ በበኩላቸው በቀለም ወለጋ መረጋጋት በመመለሱ ግጭቱን ሸሽተው ወደዚህ የመጡ ሰዎች ወደ ቤት ንብረታቸው እየተመለሱ ነው ብለዋል። የኦሮሚያ ክልል መንግስት ከዚህ ቀደም በግጭቱ ሳቢያ ከቤት ንብረታቸው የተፈናቀሉ ሰዎች ካሉ እንዲመለሱና የማረጋጋትም ስራ እንደሚሰራ ማስታወቁ ይታወሳል ሲል ናኮር መልካ ተከታዩን አድርሶናል። በምዕራብ ኦሮሚያ ቄለም ወለጋ ዞን አንፊሎ ወረዳ ይኖሩ የነበሩ አንዳንድ ግለሰቦች በመንግስት ጸጥታ ኃይሎችና ሸማቂዎች መካከል ከሚካሄደው ግጭት ወደ ጋምቤላ ክልል እንደሸሹ ተናግረዋል። ለደህንነታችን ስለምንፈራ ስማችን እንዳይጠቀስ፣ ድምፃችንን በሬዲዮ እንዳይተላለፍ በማለት የጠየቁ ሁለት ግለሰቦች እንደሚሉት ከሆነ በአንፊሎ ወረዳ በተለይ ከወረዳው ከተማ ርቀው የሚገኙ ቀበሌዎች ውስጥ ዋባ ቁሮና ሸቧ የሚባሉ ቀበሌዎችን በአብነት በመጥቀስ በእነዚህ ስፍራዎች በሰላም ወጥቶ መግባት አዳጋች ሆኗል ይላሉ። በተለይ ከሁለት ሳምንታት ወዲህ የመንግስት ወታደሮች በየገጠሩ መግባታቸውን ጠቅሰው ታጥቀው ጫካ ውስጥ የሚንቀሳቀሱ ሸማቂዎች ደግሞ ህብረተሰቡ ለመንግስት ታጣቂዎች ትብብር የሚያደርግ ከሆነ እርምጃ እንደሚወስዱ ዝተዋል ብለዋል። በዚህም ምክንያት ቤት ንብረታቸውን ትተው ከአራት ልጆቻቸውና ባለቤታቸው ጋር ወደ ጋምቤላ እንደሸሹ ከሁለቱ ሰዎች መካከል አንዱ ተናግረዋል። በእነዚህ ቀበሌዎች የመንግስት ተቋማት ስራ ካቆሙ ከአንድ ዓመት በላይ ይሆናል ያሉት እኚህ ሰው አሁን ከአምስት የቤተሰቦቻቸው አባላት ጋር በጋምቤላ አንድ ክፍል ቤት ተከራይተው የጉልበት ስራ እየሰሩ በቀን አንድ የብቻ እየበሉ ህይወታቸውን ለማቆየት እየተጣጣሩ መሆናቸውን ጨምረው ተናግረዋል። ሌላው ካንፊሎ ሸሽቶ በጋምቤላ እንደሚኖር የነገረኝ ወጣት የመንግስትና ሸማቂዎቹን ግጭትና የሚወስዱትን እርምጃ በመፍራት ትምህርቱን አቋርጦ ቤተሰቡን ትቶ ጋምቤላ እንደሚኖር በስልክ ነግሮኛል። በጋምቤላ የሚገኙ ሰዎች ቁጥር በርካታ ነው ያለው ወጣቱ እርሱ እንኳ ከሁለት መቶ እስከ ሶስት መቶ የሚሆኑ ሰዎችን እንደሚያውቅ ተናግረዋል። በዚህ ዓመት ሰውና ምርቱን አለመልቀሙን እና ምንም አይነት የግብርና ስራ አለመስራቱን የሚናገረው ይህ ወጣት የጋምቤላ ከተማን የኑሮ ውድነት መቋቋም አልቻልኩም ይላል። ከቄሌም ወለጋ አንፊሎ ውስጥ ባለው የአለመረጋጋት ስጋት ሸሸን ስላሉ የቄሌም ወለጋ ነዋሪዎች በጋምቤላ ክልል የኦሮሞ ማህበረሰብ ብልጽግና ፓርቲ ተወካይ አቶ ገረሙ አደባ በሰጡት ምላሽ የመንግስት ወታደሮች የህዝቡ መሸሽ ምክንያት አይደሉም ይላሉ። በአንፊሎ አካባቢ በመከላከያ ሰራዊትና ጫካ ውስጥ ታጥቀው በሚንቀሳቀሱ ሸማቂዎች መካከል በሚፈጠር ግጭት ሰላማችን እንደፈረሰ ያሉ ወደ 120 የሚሆኑ ሰዎች ወደ ጋምቤላ በመምጣት አንድ ሳምንት ገደማ ቆይተዋል። ከመከላከያ ሰራዊቱና ከመንግስት አመራሮች ጋር በመሆን በተሰራው ስራ እነዚህ ሰዎች ተመልሰዋል። አንፊሎና አካባቢው ባለኝ መረጃ መሰረት አሁን ሰላም ነው። አሁንም ተፈናቅለዋል ስለተባሉ ሰዎች ጉዳይ መረጃው አልደረሰንም። ከሁለት ሳምንት በፊት ወደ ደምቢዶሎ አቅንቼ የዞኑን ዋና አስተዳዳሪ አቶ ገመቹ በቀለ ባነጋገርኩበት ወቅት በዞኑ የሚንቀሳቀሱ የመንግስት ታጣቂዎች በስነ ምግባር የታነጹና ለህብረተሰቡ የሚቆረቆሩ ስለሆኑ የህብረተሰቡ መፈናቀል ምክንያት አይደሉም ብለዋል። ይልቁንስ አንዳንድ ሰዎች ቤት ንብረታቸውን ትተው የሄዱት ከሸማቂዎቹ ጋር ግንኙነት ያላቸው ናቸው ሲሉ እንዲገልጻሉ። ሸማቂዎቹ ከህዝቡ ተነጥለው መኖር አይችሉም። ህዝቡ እንዳይጠቁማቸው፣ አሳልፎ እንዳይሰጣቸው እንደሚያስፈራሯቸው ሸሽተው ወደኛ የመጡ በመኖራቸው መረጃ አለን። የመንግስት ፀጥታ ኃይሎች ሁሉም ቦታ ሲደርሱ የጸጥታ ችግሩ ይፈታል የሚል እምነት አለን። ነገር ግን ከሸማቂዎቹ ጋር ግንኙነት ያላቸው ነገም ተመልሰው ከህብረተሰቡ ጋር ለመኖር የማይችሉ በመሆኑ ያላቸው እድል አካባቢውን ጥለው መሸሽ ነው። የህብረተሰቡን ንብረት በመዝረፋቸው፣ ልጆቻቸውን በማስደብደባቸው ነገም እዛ አካባቢ ተመልሰው መኖር አይችሉም። ነገር ግን ከቤቱ ተፈናቅሎ ወደ ሌላ ቦታ የሸሸ አንድም ሰው የለም። ከንቡቀ ደሚገሩ ናምቶኮሌንጅ ቤት ንብረታቸውን ትተው የሄዱ ሰዎችን ቁጥር ባይገልጹም በደንቢዶሎ ከተማ ሳይቀር የሽምቅ ተዋጊዎቹን ማስፈራሪያና ዛቻ በመፍራት ወደ ሌሎች ከተሞች የሸሹ ባለሀብቶችና ግለሰቦች ብዙ ናቸው ሲሉ ዋና አስተዳዳሪው። በዚህ ጉዳይ ተጨማሪ መረጃን እንዲሰጡኝ የኦሮሚያ ክልል ኮሚኒኬሽንስ ጉዳይ ቢሮ ኃላፊን በስልክ ለማግኘት ያደረግኩት ጥረት አልተሳካም። ከዚህ በፊት ግን በዚህ ጉዳይ ዙሪያ በሰጡን ቃል የቢሮ ኃላፊ አቶ ጌታቸው ባልቻ ጸጥታውን በማስከበር ሕዝቡ ወደ ቤት ንብረቱ እንዲመለስና ያለ ጸጥታ ስጋት እንዲንቀሳቀስ እንሰራለን ማለታቸው ይታወሳል። አክለውም ከቤት ንብረታቸው የተፈናቀሉ ካሉ የክልሉ መንግስት በቀበሌ ደረጃ ካሉ የመንግስት ተቋማት ጋር ተቀናይቶ መረጃ እየሰበሰበ ነው። መረጃው ተሰብስቦ ሲያበቃ እንዴት ወደ ቤት ንብረታቸው እንደሚመለሱና የማረጋጋት ስራው ተከትሎ ይሰራል ብለው ነበር። አባገዳዎችና የአገር ሽማግሌዎችም የማስታረቅና የመመለስ ድርሻቸውን እንደሚወጡ ጭምር ገልጸው ነበር። አቶ ጌታቸው ከኦሮሞ ነጻነት ግንባር ተነጥሎ ጫካ የቀረው ሸማቂ ቡድንና መንግስት መካከል ያለው ውጊያ በሰላማዊ መንገድ እንዲፈታ ሁኔታዎችን የሚያመቻች ፎርቱ የተባለ ቡድን ባለፈው ሳምንት ተቋቁሞ ወደ ስራ መግባቱን መዘገባችን ይታወሳል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ወር በህዝብ ተወካዮች ምክር ቤት ፊት ቀርበው በምዕራብ ወለጋ ያለውን የጸጥታ ችግር ለመፍታት ለመወያየት ፍላጎት ያለው አካል ካለ በሰላምና ውይይት ችግሩ እንዲፈታ መንግስት ፍላጎት እንዳለው ገልጸው ነበር። በጠቅላይ ሚኒስትር አብይ አህመድ የሚመራው የለውጥ መንግስት ስልጣን ከተረከበ በኋላ መፍትሄ ካላገኙ ፈተናዎች መካከል በምዕራብ ኦሮሚያ የሚንቀሳቀሰው ራሱን የኦሮሞ ነጻነት ሸማቂ ነኝ የሚል ቡድንና በመንግስት ታጣቂዎች መካከል የሚፈጠረው ግጭት አንዱ ነው። የግጭቱ ሰለባ ደግሞ በአካባቢው የሚኖር ሰላማዊ ዜጋ መሆኑን እና በችግሩ ምክንያት የማህበራዊና ኢኮኖሚያዊ እንቅስቃሴው ከመገታቱ አልፎ አሁን አሁን ደግሞ ቤት ንብረቱን ጥሎ ወደ ሌላ ቦታ ለመሸሽ እንደተዳረገም ይነገራል። ለአሜሪካ ድምፅ ናኮር መልካ ካምቦ። ናኮር መልካን ለዘገባው አመሰግናለሁ። አድማጮች ወደ መጨረሻው የመጽሔቱ ትንታኔ ርዕስ ልውሰዳችሁ። ብልጽግና ፓርቲ ድርጅታዊ ጥንካሬውን እውን ማድረግም ሆነ በኢትዮጵያ ውስጥ ያሉትን ችግሮች መፍታት የሚችለው መዋቅራዊ አደረጃጀቱን ሲያጠናክር ነው ሲሉ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ገለጡ። ከምስራቃዊ አማራ ክልል የተውጣጡ ከሁለት ሺህ በላይ የብልጽግና ፓርቲ መካከለኛ አመራሮች በፓርቲው መተዳደሪያና በአገሪቱ ወቅታዊ ጉዳዮች ላይ ለሁለት ሳምንታት ያደረጉትን ስልጠና ባለፈው ሳምንት መገባደጃ አጠናቀዋል ይለናል መስፍን አራጌ። በአባይ ግድብ ዙሪያም የአገሪቱን ጥቅም ለማስከበር እንደሚሰሩ የፓርቲው ከፍተኛ አመራሮች ማረጋግጣቸውን ጠቅሶ ተከታዩን አድርሶናል። በደቡብና ሰሜን ወሎ በደሴ ከተማ በዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች የሚገኙ ከሺህ በላይ መካከለኛ አመራሮች በፓርቲው ገደንብና በአገሪቱ ተጨባጭ እውነታ ዙሪያ ሲያደርጉት የቆዩትን ስልጠና ያጠናቀቁት በአሳለፍነው ሳምንት መጨረሻ ነበር። በደሴና በኮምቦልቻ ከተሞች የተካሄደው ስልጠና ሲጠናቀቅ የተገኙት የውጭ ጉዳይ ሚኒስትሩ ገዱ እንዳርጋቸው ፓርቲው አገራዊ ግዴታውን መወጣትም ሆነ የሕዝቡን ጥያቄዎች መመለስ የሚችለው መዋቅራዊ አደረጃጀቱን ሲያጠናክር እንደሆነ ተናግረዋል። የኢትዮጵያን ሕዝቦች እርስ በርስ የሚያባላው የሚያናቁረው አስተሳሰብ ከስረ መሰረቱ መነቀል አለበት። ከስረ መሰረቱ ለመንቀል ደግሞ የጋራ አጀንዳዎች ላይ ተመስርቶ ጠንካራ የሆነ መዋቅር መገንባት ከቻለ ይህንን ይሄንን የተዛባው አስተሳሰብ በተስተካከለና በአብሮነት በበጎነት ላይ እየተመሰረተ አካሄድ እየገነባ ከሄደ አሁን ህብረተሰባችን የሚያፈናቅሉት እርስ በርስ የሚያባሉት ሰው በሚከተለው ሃይማኖት ወይም ደግሞ በብሔሩ በማንነቱ በመጣበት አካባቢ ተመስርቶ የሚደርሱ የሚደርሰው ጥቃት፣ የሚደርሰው ጉዳት ከስራ መሰረቱ መፍትሄ ይኖረዋል። በተለይ ከፋፋይ አስተሳሰቦችን ከህግ በላይ የመሆን አዝማሚያዎችንና የህዝብ ጥያቄዎችን ባልተቀናጀ መዋቀራዊ አሰራር መፍታት አይቻልም ነው የሚሉት የውጭ ጉዳይ ሚኒስትሩ። የብልጽግና ፓርቲ ምንም ድክመት የለውም ማለት፣ በጣም ብዙ ውስንነቶች አሉ። በአዲስ አስተሳሰብ የመገንባቱ ስራ ገና እየተጀመረ፣ ተአምር የሚያመጣ ሀሳብ ሊኖር ይችላል። ያለ መዋቅር የሚኖር ጥንካሬ የለም ይሄ ፓርቲ እነዚህ በህብረተሰባችን ዘንድ ያሉ ችግሮች ከስረ መሰረታቸው ተነቅለው የምንፈልገው በመከባበር ላይ እየተመሰረተ አንድነት የኢትዮጵያ ህዝቦች በመናቆር ሳይሆን ዋነኛ ጠላታቸው የሆነውን ድህነትን በጋራ ተዋውገው ለብልጽግና እንዲሄዱ ማድረግ የሚቻለው ጠንካራ መዋቅር ከተፈጠረ፣ ያለ መዋቅር የሚፈታ ችግር የለም። ጠንካራ መዋቅር የሌለው ፓርቲ እንኳን የህብረተሰብ ችግር ሊፈታ ይቅርና የራሱን ህልውና ማስጠበቅ አይችልም። ይሁን እንጂ ባለፉት ዓመታት ሲቀነቀኑ ከነበሩት አክራሪ አስተሳሰ ቤተሰቦች አንጻር ስራዎች ለፓርቲው አልጋ ባልጋ እንደማይሆኑም ይናገራሉ። እናም አመራሩ ይጠበቅበታል ያሉትን እንዲህ ገልጸዋል። ይህ ፓርቲ የያዘው አላማ ቀና ቢሆንም በሀገራችን ሰፍኖ ከቆየው እጅግ ጽንፍ የረገጠ የብሔር ፖለቲካ ጋር በቁርጠኝነት ለመፋለም የተዘጋጀ ድርጅትም ነው። መጀመሪያ እያንዳንዳችን ከዚህ ጽንፈኛ ከሆነ አስተሳሰብ መጽዳት ይኖርብናል። በመቀጠል ደግሞ በህብረተሰብ ውስጥ ይሄ የጽንፈኝነት አመለካከት እርስ በርስ ከማባላት በስተቀር የትን ሊያደርስ የማይችል መሆኑን ማስገንዘብና ብረ ቤተሰቡ ጸረ ጽንፈኝነት እንዲቆም ማድረግ ይኖርብናል። የተስተካከለ አመለካከት መያዝ አለበት። ተደራጅቶ መንቀሳቀስ መቻል አለበት። በዚህ ስልጠና በያዛችሁት ሀሳብ ላይ ተመስርታችሁ መዋቅሩን አንቀሳቀሱ። በኢ በኢመደበኝነት የተደራጁ ቡድኖች የፓርቲውን እንቅስቃሴ እንዳያውኩም ነቅቶ መከላከልና የህግ የበላይነትን ማረጋገጥ ከፓርቲው አመራሮች የሚጠበቅ ቁልፍ ተግባር እንደሆነ አስምረውበታል። ይህንም መዋቅር የሚያዳክም ኢመደበኛ የሆነ አደረጃጀት በምንም መንገድ ሊፈቀድ አይገባም ከግንዛቤ ችግር የተነሳ የተደናገረው መልክ ባለው ሁኔታ አስተላልፉን ያስተካክላል የሚል እምነት ሆን ብሎ ደግሞ ህብረተሰብን ለማጎሳቆል ኢመደበኛ አደረጃጀትን እየደገፈም ቢሆን አብሮ እየተሳተፈም ደግሞ እንዲታረም ሰላማዊ በሆነ መንገድ ማስተካከል ያስፈልጋል። የአማራ ክልል ርዕሰ መስተዳድር አማካሪና የፓርቲው ማዕከላዊ ኮሚቴ አባል አለሙ ጀንበሩ ስልጠናው ፓርቲው ሊያሳካ ያቀዳቸውን ተግባራት እውን ለማድረግና የህዝቡን ተጠቃሚነት ለማረጋገጥ በአመራሩ ዘንድ ግንዛቤ የተፈጠረበት መግባባትም የተደረሰበት እንደነበር አስረድተዋል። ይሄ ስልጠና መንግስትን አጠቃላይ የሀገራችንን አቅጣጫ ፖሊሲዎቻችንን በበቂ ሁኔታ ተረድቶ ቀጣይ ህብረተሰቡን እያሳተፈ አመራሩ ግንባር ቀደም ሆኖ የህብረተሰቡን የየአካባቢው ችግር መፍታት ነው። ብልጽግና ፓርቲ መዋቅራዊ አደረጃጀቱ አሁንም በጠንካራ መሰረት ላይ አልታነጽም ብለው ጥርጣር የሚገባቸው አካላት አሉና በተለይ አመራሩን፣ አሰራሩን፣ አደረጃጀቱን ከማስተካከል አንጻር ያሰባችሁት ነገር አለ በጣም ትክክል ነው። የአመራርን ተቋም የመገንባት በቀጣዮቹ ወራት እስከታች ድረስ እስከ ህብረተሰቡ ድረስ መገንባት በጣም አስፈላጊ እንደሆነ ስምምነት ላይ ተደርሷል። የመጀመሪያ ተቋም ለመገንባት ለውጡ ባመጣቸውና መንግስት በቀጣይ ሊያስተካክላቸው የሚገባቸውን ነገሮች ለይቶ ተግባብቶ ማወቅ፣ በአስተሳሰብ ደረጃ ወደ አንድ መምጣት ይጠበቃል። የዚህ ስልጠና ዋነኛው ዓላማም ይሄ በመሆኑ ተሳክቷል የሚል ሀሳብ አለ። ከአባይ ግድብ ጋር ተያይዞ በቅርቡ የአሜሪካ ጣልቃ ገብነት የተስተዋለበት የግብጽ ጸብጫሪነት የተንጸባረቀበት መግለጫ የፓርቲውን አቋም አያስለውጥም ይላሉ አቶ አለመው። እንደ እርሰ መስተዳድሩ አማካሪ ፓርቲው የህዝቡን ተጠቀ ነት ማረጋገጥ ተቀዳሚ ተግባሩ ነው። የሀገሩን ጥቅም የሚያስጠብቅ በተለይ ደግሞ በአባይ ጉዳይ ላይ የኢትዮጵያ ዘላቂ የትውልድ ጥያቄ ነው። የአንድ ዘመን ጥያቄ ብቻ አይደለም። በራሳችን ጉልበት፣ በራሳችን ሀብት፣ በራሳችን አቅም እየገነባ ነው ያለው ተቋም ነው ይሄ። ከትንሽ እስከ ትልቅ ድረስ፣ ከህፃን እስከ አዛውንት ድረስ የተሳተፈበት በአጠቃላይ የኢትዮጵያ ምልክት ወይም ተቋም ነው። ከዚህ አንጻር ለኢትዮጵያውያን ጥቅም ሳያረጋግጥ አሳልፎ የሚሰጥ ስምምነት ሊፈጸም እንደማይችል በስልጣ ስልጣናችንም የውጭ ጉዳይ ሚኒስትሩም ጭምር በአካል ተገኝተው መግለጫ የሰጡበት ነው። የአጠቃላይ አመራሩ ምነት ይሄ ነው። የውጭ ጉዳይ ሚኒስትሩ ገዱ አንዳርጋቸውም ፓርቲው የኢትዮጵያንና የኢትዮጵያውያንን ብሔራዊ ጥቅም አሳልፎ እንደማይሰጥ አረጋግጠዋል። ስልጠናውን ለተከታተሉት አመራሮችን ባስተላለፉት መልእክት በመልካም አስተዳደር እጦት ለዘመናት ሲጎሳቆል የነበረውን ህዝብ በቅንነት በማገልገል ልትክሱት ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ግለሰቦች በሺዎች የሚቆጠሩ አመራሮችን በአንዴ ወደ ስልጠና ማስገባት በየአካባቢው ያለውን የአገልግሎት አሰጣጥ ማዳከምና ህዝቡንም ለሌላ ቅሬታ መዳረግ እንደሆነ ተናግረዋል። አመራሮቹ ወደ ስልጠና ሲገቡ በስራቸው የሚገኙትን ባለሙያዎች ወክለው ቢሆንም ተወካዮቹ ውሳኔ ስለማይሰጡ ብዙ ሰዎች በአገልግሎት አሰጣጡ ሲንገላቱ አይቻለሁ፣ እኔም የዚህ ሰለባ ነበርኩ ያሉኝ አስተያየት ሰጪ ፓርቲው ስልጠናዎችን ሲያዘጋጅ የአገልግሎት አሰጣጡ እንዳይታወክ በሚያደርግ መልኩ መሆን እንዳለበት አሳስበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አድራጌን አመሰግናለሁ ለዘገባው። አድማጮች፣ አሁን ልዩ የጤና አጠባበቅ ማሳሰቢያ ያለን፣ የኮሮና ቫይረስ ወረርሽኝን ይመለከታል። ኮሮና ቫይረስን ኮቪድ 19ን ማቆም ይቻላል። አይኖችዎን፣ አፉዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ። ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። አድማጮች በዓለም ዙሪያ የሚሊዮኖችን ለህመም ስቃይ በመዳረግ ላይ የሚገኘውና የሰዎችን የተለመደ የዕለት ተዕለት ህይወት ዘይቤ እየቀረበ እየቀየረ ያለውን የኮሮና ቫይረስ ወረርሽኝ አስመልክቶ በሐኪሞን ይጠይቁ ልዩ ዝግጅት ይኖረናል። ከዚያ በፊት ግን አሁን ወደሚከተለው ቅንብር ልሰዳችሁ። የክልል ልዩ ኃይሎችና ሚሊሻዎችን የመሰሉ ከመደበኛዎቹ የሕግ አስከባሪ ኃይሎች በተጨማሪ የሚጠቀሱ ተቋማትን ሚና እንዲሁም ስጋት አስመልክቶ ክፍል አንድ ውይይት ከቀናት በፊት አሰምተን ነበር። ተወያዮቻችን የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከፍተኛ ፍርድ ቤት ዳኛ አቶ ፍሬህይወት ሳሙኤል፣ በቀድሞ የኢትዮጵያ ሰራዊት ውስጥ በከፍተኛ ኃላፊነት ያገለገሉት ብርጋዴር ጀኔራል ካሳየ ጨመዳ፣ እንዲሁም እነኚህ ተቋማት በፌዴራል አስተዳደር ስር መሆን አለባቸው በሚል በማህበራዊ መገናኛ አቶ ስዩም አሰፋ ናቸው። አወያይ ሀብታሙ ስዩም ነው። ተከታዩን ይዞ ቀርበዋል። ምርጫ 2012 እየተቃረበ ነው። በተለይ ከክልል ልዩ ኃይሎች ጋር በተያያዘ የሚታዩ ተስፋዎችና ስጋቶችስ ምን ይመስላሉ? ብለን እነሱን ለማነሳሳት እንሞክር። አቶ ፍሬህይወት ወደ እርስዎ ልምጣ። በምርጫ 97 ማግስት የነበረው የግጭት መንፈሶችን ያውቃሉ። አጣሪ ኮሚቴ ውስጥም ስለነበሩ ያላቸውን ጥልቀትና የነበራቸውን ሁኔታ ይረዳሉ ብዬ አስባለሁ። ከእሱ ጋር አገናኝተው ሊያጋሩ ይችላሉ። አብረውም ደግሞ እነዚህን ተቋማት በተመለከተ ምንና እንዴት መደረግ አለበት የሚሉም ለማነሳሳት እንሞክር። እሺ፣ አመሰግናለሁ ሀብታሙ። ከምርጫ ጋር ተያይዞ የተነሳው ነገር ዘጠና ሰባት የምርጫ ጋር ተያይዞ የተፈጠረው ችግር አጣሪ ኮሚሽን ሰብሳቢ ስለነበርኩኝ፣ ለዛ ነው ቅድመም ስጋት አለኝ ያልኩት። አንደኛው በሀገሪቱ ያሉ ፓርቲዎች፣ በየክልሉ የተቋቋሙ ፓርቲዎች በብሔረሰብ የተደራጁ ናቸው ከሞላ ጎደል። አሁን ኢህአዴግ ወደ ብልጽግና ተቀየረን ቢባል ሌሎች እንደገና በብሔረሰብ የተደራጁ አሉ። ያ መንፈስ አሁንም ከዛ ሀገር ውስጥ እንደሰፈነ ነው ያለው። ስለዚህ በዘጠና ሰባት ሰራዊቱም፣ ፖሊሱም፣ ደህንነቱም፣ የክልል ፖሊስም የፌዴራል ፖሊስም ለኢህአዴግ ወግኖ ህዝብ ላይ ጉዳት አድርሷል። ይህ መቼም ይህን መካድ አንችልም። ለረዥም ጊዜ ኢህአዴግ በሚከተለው ፖሊሲ ህገ መንግስቱን እንጠብቃለን በሚልም ይሁን በሌላ ግባብ የነበረው የፖሊስ ኃይል የነበረው የደህንነት ኃይል የነበረው የፌዴራልም ሆነ የክልል የጸጥታ አደረጃጀት በሙሉ በዘጠና ሰባት ለኢህአዴግ ወግኖ ነበር። አሁን በክልሎች የተቋቋሙት ክልሎቹም የተቋቋሙት በብሔረሰብ ላይ ተመስርተው ስለሆነ እነዚህ ለክልሉ የተቋቋሙት የልዩ ኃይሎች ምርጫ በሚካሄድበት ወቅት እዛ ክልል ውስጥ ያሉ የብሔረሰቦቻቸው ወይም የዛ ያቋቋማቸው የብሔረሰብ መንግስት ጥቅም ነው ብሎ በሚያምኑት ጉዳይ ላይ የሚያመቻምቹ አይመስለኝም። ምክንያቱም የተደራጁትን በዛ መፍረስ ስለሆነ ስለዚህ ማን መቼ እንዴት አዞ ምን ችግር ሊፈጥርብን እንደሚችል ቁማር ነው እየተጫወት ነው ያለ፣ ነው። አማራ ክልል ላይ የተፈጠሩ ችግሮችን እናውቃለን። አማራ ላይ በደር ደረሰ ሲባል የአማራ ክልል ልዩ ኃይል ቤኒሻንጉል ድንበር አልፎ እንደዚህ ጉዳት አድርሷል የሚባልም ዜናዎች ነበሩ። ምርጫ ሲደረግ በምርጫው የሚያጣው የዛ ክልል አውራ የሆነ የብሔረሰብን ጥቅም የሚያቀነቅነው ኃይል ከሆነ ያን ሰራዊት ሊጠቀም ይችላል። ይሄ እንግዲህ ምናልባት አማራ ክልል ውስጥ የተቋቋመው ልዩ ኃይል መሀል የተፈጠረው ችግር ከምርጫ በኋላ ቢሆን ደግሞ ምን መልክ ሊይዝ እንደሚችል በአሸናፊና በተሸናፊ የፓርቲዎች ፓርቲዎች የሚባሉ ነገሮች አሁን ከሞላ ጎደል በብሔረሰብ የተቋቋሙ ስለሆኑ ስለዚህ ችግር ይፈጥራል። እኛ አሁን ከወገን ለሀያ ሰባት እና ለዛ በላይ አመታት ለሰላሳ ወይ አመት ያህል የወገንተኝነትን የብሔረሰብን አጀንዳ እያራመድን ቆይተን በዚቻውን በትንሽ ጊዜ ነጻ ወጥተናል እና እንደዚህ በብሔረሰብ የተደራጀ አንድ ሰራዊት ሁላችንንም ይጠብቀናል ወደሚል ምዕራፍ ደርሰናል፣ ስነ ልቦናም ደርሰናል። ብለን የምናምን ከሆነ በጣም የዋዎች ናት። ይህ በለሀያ ሰባት ዓመት ስለ አገሪቱ ሳይሆን ስለ እያንዳንዱ ብሔረሰብ እየተጎነጎነ የቆየው ነገር ከውስጣችን ጸድቶ እንደ አንድ ተከባብረን እንደ አንድ ሀገር ተከባብረን የምንኖርበትን መንፈስ ለመፍጠር ቢያንስ አንድ ትውልድ እንኳ ያስፈልጋል። እንኳን አንድ አንድና ሁለት አመት። ስለዚህ ያሳስበኛል። ሁለተኛ ምን ይሁን የምለው ላይ ይህ ነገር ህገ መንግስትን ማሻሻል አይፈልግም። በመሰረቱ ይህን ነገር ለማስቀጠል ግን ህገ መንግስት ማሻሻል ይፈልጋል። አሁን ልዩ ሀይል ባለበት ለማስቀጠል ከተፈለገ ግን ህገ መንግስቱ መሻሻል አለበት። ህገ መንግስቱ በሚለው መሰረት ወደ ፌዴራል ለማጠቃለል ግን ህገ መንግስቱን ማሻሻል አያስፈልግም። ህገ መንግስቱን መፈጸም ነው የሚያስፈልገው። አሁን ህገ መንግስቱ ይፈጸም፣ ወደ ፌዴራል ይጠቃለሉ ነው ህጋዊ ክርክር መሆንም ያለበት። ወደ ፍቅር ሲጠቃለሉ እንግዲህ መነጋገር ይፈልጋል። ይህ ነገር ምርጫም ስለደረሰ ከክልሎችም ጋር መነጋገር ይፈልጋል። ይህ ነገር ከክልሎች ጋር መነጋገር ለምን ያስፈልጋል የሚለው ክርክር የሚመጣ ከሆነ ክልሎች፣ አንዳንዶች ስጋት አለብን የእኛ መከታችን ይህ ሰራዊት ነው ብለው የሚያምኑ ከሆነ ስጋታቸውን በመቀለድ በማጣጣል ሳይሆን ስጋታቸው የጋራ ስጋታችን መሆኑን ተነጋግሮ ማሳመን ይፈልጋል። ሰግተናል። አማራ ክልል አንዴ ተከበናል የሚሉ ሰዎች ሲናገሩ ሰምቻለሁ አማራር ውስጥ የነበሩ ትግራይ ውስጥም ተከበናል የሚሉ ሰምቻለሁ እንግዲህ ኦሮሚያ መሀል ሀገር ስለሆነ ደግሞ ተከበናል ብሉም የሚቀላቸው ስለሆነ ተከበናል ሊሉ ይችሉ ይሆናል እና አናውቅም ስለዚህ እያንዳንዱ ይህ ፈብሪኬት የሚያደርገውን የስጋት ነገር ለብቻ የመጣብህ ስጋት የለም ስጋትም የጋራችን ተስፋም የጋራችን ነው የሚል ዲስከሽን መጀመር አለበት ይሄ ጄኒውን ስጋት ከ ካልሆነ በህገ መንግስቱ መሰረት ወደ ላይ መጠቃለል አለበት፣ ወደ ፌዴራል መጠቃለል አለበት። በዚህ ሂደት በተሳሳተ ሲሌ ምናልባት ክልሎች መሀል ግጭት ቢፈጠር አደገኛ ነው። በጣም የታጠቀ ሀይል ነው ያለ በየክልሎቹ። ስለዚህ የመጨረሻ እንደው በዚህ አጋጣሚ ወደ ፌዴራል ደግሞ ሲጠቃለሉ የደርግ ጊዜ ሰራዊት ላይ እንደተፈጸመው አይነት እነዚህ በክልል የሰለጠኑ ሀይሎች ተበትነው ልጆች ያላቸው ናቸው ተበትነው ደግሞ መተኮስ የቻሉ ናቸው፣ የለመዱ ናቸው፣ ለዛ የተዘጋጁ ናቸው። ተበትነው ለራሳቸውም ለቤተሰባቸውም ስጋት እንዳይሆኑ ኃላፊነት በተሞላ መልክ ወደ ፌዴራል መጠቃለል አለባቸው። ይዙም በፌዴራል ትዕዛዝ መሆን አለበት የሚል ነው ያለ አስተያየት። ብርጋደር ጄኔራል ካሳይ ወደ እርሶ ልምጣ። ቀደም ብለውም ጠቀስ አድርገውታል እንጀራቸው ከነዚህ ተቋማት ጋር የተያያዙ በሺዎች የሚቆጠሩ ሰዎች አሉና የእነሱን እጣ በመወሰን ጉዳይ ያለው ማብሬ ወሳ በአሁኑ አደረጃጀት ውስጥ በክልሎች ውስጥ የሚኖሩ ማህበረሰቦችን የሚቀርብ በቋንቋም ሆነ በተለያዩ የስነ ልቦና ሁኔታዎች የሚቃረብ ጦር መኖሩ ያን ያህል የከፋ ነገር አይደለም ብሎም የሚሟገቱ ሰዎች ስላሉ የሁሉን አይነት ስሜት የሚያሟላ አንድ ተቋምና አንድ የጸጥታ ሁኔታ ለመፍጠር ምን አይነት እርምጃዎች መወሰድ አለባቸው ብለው ያስባሉ? የመፍትሄ ሀሳቦቹን ውስጥ ያገሩን እነዚህ ሰዎች መጥታቸው ተጠብቆ አፈረስኩ እኮ ስትል ከዛ አውጥተው ወደ ፌዴራል ፖሊስ ስታገባው ብቃት ያለው እዛ ውስጥ አጉብተው የፌዴራል ፖሊስ አባል የሆነ ሌላውን እድሜውን ለጡረታ የደረሰው መሱን ጠፍቀህ ታወጣዋለህ። ከዛ በኋላ ስልጠና ሰጥቶ በመላው አገሪቷ ትበትነዋለህ ነው። ክፍል ክፍል ክፍል አድርገ በመላው ኢትዮጵያን ክል ይላል። የአጠባድነትን ባይኖር ነው። አንድ ነገር ላንሳለሁ። ሶማሌ ኢትዮጵያን በወረረች ጊዜ ደርግ እኮ ምንም ኃይል ስላልነበረው ገበሬውን ነው አምጥቶ ታጠቅ ጦር ሰፈር በጭቃ ውስጥ በሶስቱ ወር ውስጥ ተረባርጎ አሰልጥኖ ነው ያወጣው። አሁን ይሄንን ሰራዊት በአጭር ጊዜ ውስጥ ቆራጥነት ካለ ሙሉ ፈቃደኝነት ካለ አደጋው የሚሰማን ከሆነ ምልክቶች አይተናል። መመሪያና እንትን አድርጎ በደንብ በጽሁፍ በፕላን እንትን አድርጎ ማካተት ይቻላል። ከዛ በኋላ ሰሜን ያለን ለምሳሌ ምዕራብ ያለን ወደዚህ፣ ደቡብ ያለን ወደዚህ አድርገ በውዞ እንትን ማድረግ ትችላለ። ሌላ ነገር ልንገር። አፍጊው ነገር አሁን እዛ ሰሜን ላይ ተንጠልጥሎ ነው። እንደውም የቀበለታ ሚሊተሪ ሾ ሲያሳዩ ነበር ከአቅም በላይ ታጥቆ እንዲያውም ለአገሪቷ እንደ ስጋት እየሆኑ ነው ያለ። ይህ ቀላል ነገር አይደለም። ይህ እኮ ምልክት ነው እኮ ወዴት አዝማና እየሄድን ነው ያለ። ስለዚህ በቆራጥነት ይህንን ነገር ነው የተነጋግሮ። ምንም አይደለም እኮ አቋም ነው እኮ። ከዚህ አቋም ወደዛ ውስጥ መክተት ነው። ይሰራል፣ የማይሰራ ነገር የለም። በአጭር ጊዜ ውስጥ ተሰብተው እንትን ይበል። ለምርጫ ካልከው እኔ አሁን ብዙ ሰዎች ሲናገሩም አንዳንዶች የፖለቲካ ሰዎችንም ታገኛቸው ስጋት ነው። ሁሉም የሚናገረው ይሄ ነገር በእንደዚህ አይነት ሁኔታ በአጭር ጊዜ ሊሆን አይችልም። ችግር ይፈጥራል፣ ችግር ይፈጥራል የሚል ሰው ብዙ ነው። ስለዚህ ምንድን ነው ያ ታይም ቴብል፣ ከዚህች ቀን በኋላ ምጽአት ይመጣል ተብሎ እኮ አልተሰጠንም። ይለት ሌላ ነገር አይደለም። ይሄንም አሁን የምንል ነገር ካስተካከልክና ይህንም ጥቁር ደመና ከገፈትከው በተረጋጋ መንፈስ ፖለቲካ ፓርቲዎችም ሄዶ በ- አሁን ማን የሞት ትግራይ ላይ ሄዶ አንዳንድ ፖለቲካ ፓርቲዎች ሄ ውሎ ቅስቀሳ ማድረግ ይችላሉ ወይም አንዳንድ ክልል ውስጥ ይሸት ነው። ስለዚህ ሁሉንም ነገር ወግና ስርዓት ባለው መርት ረጋ ብሎ እንትን ያደርጉ። እዚች ሀገር ላይ እንደገና ደም እንዲፈሱ እንደገና ረብሻ እንትን ይፈጠር። ዛሬ የአባይ ጉዳይ እያነሳን ነው፣ ለእነማን ምቹ እንደምንሆን እወቁት። እነሱ እች እንደምና ነው የሚፈልጉ ይችን ቀዳዳ ነው የሚፈልጉ። ገንዘባቸውንም እየረጩ ነው ያሉ። የት የት ቦታ እንደሚረጩም አይቲንክ መንግስት መረጃ አለው። እንኳን መንግስት፣ እኛ ተራ ሰዎችን የት እየረጩ እንዳለ እናውቃለና፣ ስለዚህ ከዛም አኳያ ማገናዘብ ያስፈልጋል። በራሳችን ላይ ችግር አልፍጠር። ይሄ መንግስት እኮ የተወሰነ ጊዜ ቢቆይ ገና ነገሮች መሬት ላይ ሰክኖ ሳይቀመጡ የተነሳ አዋራ መሬት ላይ ሳይዝ እንደገና ሌላ ቄስ እናምሳ ማለት ሌላ አይዋጥልኝ አቶ ስዩም የሚጨምሩት ንስማ አመሰግናለሁ ሀገራችን አሁን ስለ ምርጫው ስለተነሳ ሀገራችን እንግዲህ አሁን ያለችበት ሁኔታ ዲሞክራሲ ጽንሰት ላይ ያለበት ሁኔታ ነው ይሄ ሀይል በዚህ አሁን ባለበት አደረጃጀት ከቆየ ዲሞክራሲን የማዋለድ ሂደቱ ይጨናገፋል ብለን እናስባለን ምክንያቱም አሁን ባለው በሀገሪቱ ሁኔታ ውስጥ እየተፈጠረ ያለው ችግሮች በተፈጠሩበት ጊዜ እኛ የእኛ ነው የማይሉ አካል በዚያ ቦታ ላይ ምንም አይነት ከለላ በማያገኝበት ሁኔታ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ተደርጎ ህዝብ የስልጣን ባለቤት የሚሆንበት ነገር ይመጣል ብሎ ስለማይጠበቅ እነዚህ ሀይሎች ነገ ዛሬ ሳይባል መንግስት አስፈላጊውን ስራ ሰርቶ ወደ ፌዴራል ፌዴራል ስንል ፌዴራል መንግስት ፌዴራል ስርአቱን ቢሆን አደጋ ነው። እውነተኛ የኢትዮጵያ የፌዴራል ስርአት ለመመስረትና ፌዴራሉን ለማቆም የነዚህ ኃይሎች መኖር በፍጹም እንቅፋት ነው የሚሆነው። እነዚህን ኃይሎች በፌዴራል ስር ይጠቃለሉ ብለን ስንነሳ የግድ በሰራዊት ውስጥ ብቻ መጠቃለል ያለባቸው አይመስል፣ በልማት ስራ ላይ ማሳተፍ ይችላል። ፌዴራል መንግስት በተለያዩ ሀገሪቱ የምትፈልጋቸው የሰው ልጅ ፓወር ማን ፓወር የምትፈልግባቸው ቦታዎች አሉ። በእነዚያ ውስጥ ሁሉንም እንደ ክህሎት እንደ ችሎታው ስልጠና እየሰጠው ወደዚያ ማስገባት አለ። ይሄ ትልቅ ኃላፊነት ነው ለመንግስት። ያንን ኃላፊነትን መወጣት መቻል አለበት ብለን እናስባለን። ምክንያቱም የታሰበውን ነገር ለማድረግ ሀገር ልትጠፋ ክልሎች እርስ በርሳቸው የሚገዳደሉባት ሀገር መሆን የለባትም። ትከሻ የሚለካኩበት መሆን የለበትም። ለአንድ ሀገር ሰራዊት ማለት ሉዓላዊት ሀገርን ለመጠበቅ እና በሀገሪቱ ውስጥ ያሉ ችግሮች ሲፈጠሩ እነዚያን ችግሮች ለመፍታት የሚሄድ እንጂ ለአንዱ ከሌላ ለአንዱ ደግሞ አጥቂ የሚሆን ኃይል በተደራጀበት ሁኔታ መሆን የለበትም ብለን ስለምናስብ ነው ይህንን ዘመቻ የጀመርነው። ለፌዴራል ሶሉሽን ሊሆን የሚችለው ፌዴራል በመከላከያ አስፈላጊ ትምህርት ነ። አሁን እነዚህ ኃይሎች ሲዋቀሩ በብሔር ደረጃ ሲዋቀሩ ብሔሮች እራሳቸውን የነሱ የሆነውን ብሔር እንዴት መከላከል እንዳለባቸው እንጂ ለሉዓላዊት ሀገራቸውን እንዴት መጠበቅ እንዳለባቸው አይደለም እየተማሩ የሚወጡ የፖለቲካ ትምህርትም ያስፈልጋቸዋል። ሀገር መከላከል ሉዓላዊት ሀገር ማለት ምንድን ነች የሚል ትምህርት ተሰጥቶ ወደ ፌዴራል መከላከያ ኃይልና ፌዴራል ፖሊስ ስር መጠቃለል አለባቸው ብለን እናስባለን። የክልል ፖሊስ ለምን አይሆኑም ተብሎ የሚጠየቅበት ጊዜ ካለም በክልል ስም የመቀየር ጉዳይ ብቻ ነው ሊሆን የሚችለው። በያዙት ትጥቅ እነሱ እስከ አፍንጫቸው በታጠቁበት ሁኔታ የክልል ፖሊስ መሆን የማይችሉበት ሁኔታ ነው ያለው እና ይህንን ነው ልጨምር የምችለው። አመሰግናለሁ። አቶ ፍሬዮት ሳሙኤል፣ ብርጋዴር ጀነራል ካሳዬ ጨመዳ፣ አቶ ስዩም አሰፋ በአጭር ጊዜ ውስጥ ምልከታችሁን ስላጋራችሁን እጅግ በጣም እናመሰግናለን። መልካም ምሽት ይሁንላችሁ። እናመሰግናለን። እኔም ሀብታሙንና እንግዶቹን ለውይይታቸው አመሰግናለሁ። ሞቅ ያለው ውይይት በሌሎች ርዕሶችም ላይ ይቀጥላል። አሁን ለምሽቱ መጨረሻ ወዳደረግነው ቀደም ብዬም ወደ አስተዋወቅኩት ዝግጅት ነው የምወስዳችሁ የኮሮና ቫይረስ ስርጭት ለደቅናቸው ፈተናዎች መላውስ ምንድን ነው? የሳምንቱ ሐኪሙን ይጠይቁ ይጠይቃል ኮሮና ቫይረስ በሕክምናው ምህፃረ ቃል ኮቪድ-19 በዓለም ዙሪያ ሚሊዮኖችን ለመምናታና የተዘጋጁም ያልተዘጋጁትም አገሮች እየገጠማቸው ያለውን ፈተና በእርግጥስ መዘጋጀት እስከ ምን የሚለውን ጨምሮ ቀጣዩን የወረርሽኙን ይዞታ ወይም ገጽታ ይቃኛል። የፕሮግራማችን የዘወትር ተባባሪ የተላላፊ በሽታዎች ሐኪምና በዊስካንሰን ዩኒቨርሲቲ ከጉዞ ጋር የተዛመዱ በሽታዎች ልዩ ክሊኒክ ዲሬክተር ናቸው፣ ፕሮፌሰር ዳውድ ሰይድ ሲራጅ። ወደ ውይይቱ ሰላችሁ ዶክተር ዳውድ ሰይድ ሲራጅ በተደጋጋሚ ለዚህ አነጋጋሪ ጉዳይ በፕሮግራማችን እየቀረቡ ሙያዊ ትንታኔ ይሰጡናል። ዛሬም መልሰን አገኝተነዋል። ለጊዜው ቅድሚያ አመሰግናለሁ። አመሰግናለሁ፣ እኔም አሉላ። ዶክተር ዳውድ፣ ማሳሳቢነቱ እየጨመረ የመጣ ነው እንጂ እየቀነሰ አይደለም። መሰረታዊ ጭብጦችን ላንሳና፣ ምን ማለት ነው፣ አንድምታው ምንድን ነው፣ ወዴት እየሄደ ነው የሚለውን ሙያዊ እይታውን ለመውሰድ እንሞክር። መንደርደሪያ ቁጥሮችን አነሳለሁ 80 ሺህ ሰው ለቫይረሱ መጋለጡና ከ4 ሺህ ሰው በላይ ለህልፈት ከተዳረጉባት የወረርሽኙ መነሻ ከሆነችው ቻይና ቀጥላ ዘጠኝ ሺህ ዜጎቿ ለቫይረሱ የተጋለጡባት ወረርሽኙ ባሳየው ክፋት ሁለተኛ ደረጃ ላይ የምትገኘው ጣሊያን የወረርሽኙን ጠድፊያ መዛመት ለመግታት በያዘችው ጥረት መላ አገሪቱን መግቢያ መውጫዎች እንዲዘጉ አድርጋለች። የ60 ሚሊዮን ህዝቧን እንቅስቃሴ ገድባለች። በዩናይትድ ስቴትስም ቢሆን በዚህ ወረርሽኝ ሳቢያ የሞቱት ሰዎች ቁጥር እያሻቀበ ነው፣ 27 ደርሷል። ታዲያ በአዎንታዊ ሊታይ የሚችል በዜናዎች ከምንመለከታቸው እንደ የተስፋ ጭላንጭል ካለ በቻይና ለቫይረሱ አዲስ የሚጋለጡ ሰዎች ቁጥር እየቀነሰ ነው፣ የሚሞቱትም እንደዚሁ። ከአጠቃላዩ አንድ መቶ አስር ሺህ ያህል ሰው አንድ መቶ አስራ ሶስት ሺህ ነው የሚለው የዛሬው ስሌት። ስልሳ ሺህ ግድሙ መዳን የቻለ መሆኑ ተገልጿል ሁሉም ሰው የተያዘ ሁሉ የሚሞትበት በሽታ አለመሆኑም ይታወቃልና ዶክተር ዳውድ በጣሊያን ለቫይረሱ በመጋለጥ የመጀመሪያው ሰውም ህመምተኛ ቁጥር አንድ የተባሉት ተሽሏቸው ከማገገሚያ መውጣታቸውን በሰዓታት ውስጥ ተገልጸዋል እስኪ አሁን ያነሳኋቸውን እንዴት ይገመግሙታል ባለፉት ሁለት ወራት ውስጥ የዚህ ወረርሽኝ እየናረ የአሳሳቢነቱ እየጨመረ የመጣውን ያህል ምንድን ነው መንገዱ ስ የሚታየው አጠቃላዩን ሁኔታ እንዴት ይገመግሙ አመሰግናለሁ አሉላ መቸስ ይህን ለሶስት ለአራት ጊዜ ተነጋግረንበታል። የምፈራቸው ነገሮች ከተነጋገርናቸው ውስጥ ተሳስቼ በሆን ደስ ይለኝ ነበር፣ ግን አካሄዱ በጣም የባሰ አስጊ የሆነ ነው የመጣው። ዓለማችን ከፍተኛ የወረርሽኝ አደጋ ያንዣበብባት ነው የሚመስለው በአሁኑ ሰዓት። የተላላፊ ህመም ሐኪሞች ብዙ ጊዜ አገሮች በዝግጅት ላይ እንደዚህ አይነት ነገር ሀብተን ቢያደርግ እንዴት ነው መከላከል ወይ ደግሞ መቆጣጠር ወይ ቀድሞ አውቆ ወደ ሌላ እንዳይዛመት ማድረግ የሚቻለው የሚለው ላይ ገንዘብ እንዲጠፋ ብዙ ጊዜ ነው የሚነገረው። ግን ሁል ጊዜ መከላከል ላይ የሚጠፋ ገንዘብ አስፈላጊ መስሎ ስለማይታይ በዓለም ደረጃ ነው ብዙ ገንዘብ ኢንቨስት አልሆነም። እና በድንገት እንደዚህ ሲመጣ በአጭር ጊዜ መመለስ የሚቻል አይደለም። እንደምታውቀው ማንኛውም የተላላፊ ሕመም አይነት አንድ ቦታ ላይ ሲያከስም አንዱ ላይ ይነሳል። አሁን የሚታየው ያለው ቻይና ላይ እያከሰመ ያለበት ነው የሚመስለው፣ ቁጥሩን ስታየው በሌላ ሁኔታ እነ ጣሊያን ላይ፣ አሁን አሜሪካ ላይም እየገባ ነው እንደ አዲስ ነው ቁጥሩ በየቀኑ እየጨመረ ያለው። የምንነጋገራቸው ቁጥሮች እራሱ ትክክል አይደሉም፣ ምክንያቱም በደቂቃዎች ነው የሚለዋወጠው ያለው። መቸስ እንደዚህ አይነት ሕመም እንዳይገባ መከላከል በጣም አስፈላጊ ነው ለአንድ ሀገር ብዙ አገሮችን ከመንካቱ በፊት እሱ ነው መሰራትም ያለበት። ግን የህመሙ ስርጭት በጣም ብዙ ሀገሮችን ኦልሬዲ ስለነካ በአሁኑ ሰዓት ከቁጥጥር ውጭ ስለሚያደርገው መከላከሉ፣ ማሰቡ እንዳለ ሆኖ ከሱ አልፎ ይህ ህመም ከገባ በኋላ ሊደረጉ የሚችሉ ነገሮችን ማሰብ እና ማስተንተን የእያንዳንዱ አገር ኃላፊነት ሆኖ ነው ያለው። መልካም በጣም ያሳዝ ጨንቃል። ፕሮፌሰር ዳውድ ይሄን እስኪ በቀጥታ ወደ ኢትዮጵያ ጉዳይን ውሰደው። አድማጮቻችን ኢትዮጵያውያን ናቸው እና በየትም በያሉበት፣ በዚህ ዩናይት ስቴትስም እየተፈጠረ ያለው ያንኑ ያህል አሳሳቢ እየሆነ ነው። ቅድም ያሏቸው ሁኔታዎች ለመከላከል የሚደረገውን ጥረት የጤና ጥበቃ ባለስልጣናትን ምክትል ሚኒስትሯን ጨምሮ የተቋማቱን የህብረተሰብ ጤና አጠባበቅ ኃላፊዎች እየቀረቡ ፕሮግራሞቻችን ትምህርታዊ ሀሳቦችን የሚሰሩትን የሚገልጻሉ። ነገር ግን እንደ ሀገር በእርግጥ ተዘጋጅተናለሁ የሚለው ያሳስባል። ቅድም እንዳሉት ምን ይታዩታል? እንደ ኢትዮጵያ ላለ ሀገር እንዳልከው ነው። መቼስ ማንም አገር ለዚህ ነገር ዝግጁ ነኝ ብሎ ደፍሮ መናገር አይቻልም። በአሜሪካ ደረጃ እያየ ነው ነው ስንት ክፍተቶችና ቀዳዳዎች እንዳሉ እየታየ ነው። እንደዛ አይነት ገንዘብ ወጥቶም ነው የምለው ያለሁት እና አንድን አገር ብሌም ለማድረግ ወይ ደግሞ አልተደረገም ለማለህ አይደለም። ነገር ግን በአጠቃላይ በዓለም ደረጃ ዝግጅቱ ደካማ ሆኖ እያንዳንዱ አገር ደግሞ እጁን አጣጥፎ መጠበቅም የለበትም የአቅሙን መስራት መቻል አለበት። የኢትዮጵያ የጤና ጥበቃ ሚኒስቴር እኔም ከእነሱ ጋር እየሰራው ስለነበረ እያየሁት ነው። በጣም በጠንካራ መንገድ በየቀኑ እየተካሄደ ያለውን በአገሪቷ ምርመራውን አስገብቶ በአራት በአምስት ሰዓት ውስጥ ውጤቱን እስከ ማድረስ የሚቻልበት ሁኔታ ዘርግተው በሚቻለው መቼስ እየተሯሯጠ ነው። በአቅም ማለት ነው። ይህ ሕመም እንደማየው ያለሁት ከሆነ እንደ ስርጭቱ አካሄድ አፍሪካ ውስጥ በአሁኑ ሰዓት ብዙ ያልታየው እንጂ መግባቱ የሚቀር አይመስልም። ምክንያቱ የሰዎች እንቅስቃሴ እንዳለ ነው። የተጠቁት አገሮች ቁጥር እየጨመረ ነው። ሰው እንቅስቃሴ አልተገታም እና መግባቱ አይቀርም ይገባል ብሎ አስቦ ግጅት መጀመር የሚያስፈልግ ይመስለኛል። በጤና ጥበቃ ሚኒስትር እንቅስቃሴዎች እንዳይገባ በማድረግ ላይ ያሉት እንቅስቃሴዎች እና የመከላከል ላይ ያሉት ስራዎች እንዳሉ ሆነው ቢገባ ደግሞ ህዝቡን እንዴት ነው አስተባብሮ ሪስፖንድ ማድረግ የሚገባው የሚለው ላይ ሆስፒታሎቹ ምን ያህል ጥንካሬ ላይ ያሉት የሚለው ጥያቄን ጠይቆ እነሱን ማዘጋጀት ላይ ስራ መሰራት መቻል አለበት። የዓለም ትራንስፖርቴሽን የዓለም ንግድና እንቅስቃሴ በከፍተኛ ችግር ላይ ነው ያለው። እንደምታየው ጣሊያን ጠቅላላ ሌላ ህክምና የለም። በአሁኑ ሰዓት እያንዳንዱ ሆስፒታል ኮሪዶሩ ሳይቀር። ተጓዦች ጤንነትን የሚከታተለው ማህበር አለን። ከዛ አባሎቻችን የሆኑ አሁን በዚህ ላይ ከፍተኛ ምንድን ነው እየተጫወቱ ያሉ አሉ። ሰዎች ከጣሊያን የሚልኩትን ኢሜይሎች ሳየው በጣም ነው የሚያስጨንቀው ምክንያቱ ሌላ ነገር የለም። ይሄ ነው የሚሰራ ያለው ሆስፒታል አዘጋጅተህ አንድ ሆስፒታልም ቁጭ የምትለው ነገር አይደለም። እያንዳንዱ ሌላው ሆስፒታል ሁላ ሪፊት እየተደረገ እየተለወጠ ለ ኮሮና ቫይረስ ሕክምና ነው እየዋለ ያለው እስራኤል፣ እንደምታየው ነው። ማንኛውም ከነዚህ ሀገሮች የሚመጣ ሰው እንዳይገባ ክልክላለች። ኔፓል የምርመራ ውጤት የሚያሳይ ሰው ካልሆነ በስተቀር ከነዚህ በሽታው ስርጭት እንዳላቸው ከታወቁ ሀገሮች የሚመጣን ተጓዥ እንደማታስገባ ተናግራለች። ኔፓል ትልቁ የኢኮኖሚ ምንጫዋ ቱሪዝም ነው እንደምት እንደዛም ሆኖ እያለ ባለፉት አምስት ቀናት ውስጥ የምርመራ ውጤት ይዞ ያልመጣ ሰው ማለት በቃ መዝጋት ማለት ነው እንጂ ማን ያለው ማን ያለው አለ። እንደዛ አይነት ምርመራ ይዞ ሊመጣ የሚችል የምርመራ ውጤት የሌለው መግባት አይችልም። ኔፓል ዜጋ ካልሆነ ሲያትል አሁን ካየሁ አሜሪካ ውስጥ ስራ ቆሟል። በአጠቃላይ ስራ የለም። ኦፊሶች በሙሉ ተዘግተዋል። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። እንዴት ነው እየተንቀሳቀሰ ያለው? በኢንተርኔት በቴሌፎን ኦንላይን ነው እየተንቀሳቀሰ ያለው ሰው ካሊፎርኒያም አሁን ብዙ ዩኒቨርሲቲዎች እየዘጉ ናቸው፣ እንቅስቃሴውን ለመቀነስ የሚያሳይህ ያለው ምንድን ነው በበሽታው በገባ እና መሰራጨት በጀመረ ቁጥር በአጭር ጊዜ ውስጥ ነው ነገሮች መለወጥ ያለባቸው፣ በጣም በፈጣን እና እንደዛ ስለሆነ እኛ እኔ በእኛ አገር ትንሽ ጎድሏል የሚለውና በጣም ቅር የሚያሰኘኝ ያለው ምንድን ነው? ቀላል መልስ ስላለው አይደለም ባይዘው ወይ በጣም ከባድ ጥያቄ ነው፣ ነገር ህብረተሰቡን ማዘጋጀት አዘጋጅቶ ትምህርት ቤቶች መዘጋት ቢያስፈልግ የትኛው ትምህርት ቤቶች ናቸው የሚዘጉት? ዩኒቨርሲቲዎች ቢዘጉ እንዴት ነው ትምህርት የሚቀጥለው? መስጊዶችና ቤተ ክርስቲያኖች ቢዘጉ እንዴት ነው ሶሳይቲው፣ እንዴት ነው የሚቀበለው ይሄንን ነገር? ስራስ ስራ አሁን ቢዘጋ እንዴት ነው ስራ መቀጠል የሚችለው? ካልሆነ እንደዚህ አይነት ህመም እየተሰራጨ በከተማ ውስጥ ስራውን እንዳለው መቀጠል ይቻላል ወይ ዲስከሽን መጀመር አለበት ሆስፒታሎች ውስጣቸው ሌላውን ህክምና ትተው ወደዚህ መዞር የሚችሉበትን አደረጃጀት ፈትሸዋል ወይ ይሄ ነው መሰራት ያለበት በጣም በአጭር ጊዜ ፕሮፌሰር ዳዋድ ከባዱን መሰረታዊን ጫፍ ጀምረነዋል በሰፊው በዌብሳይታችን እና በሶሻል ሚዲያ የሚቀጥሉ ውይይታችን እናደርጋለን በሰፊው እንወያያለን። አድማጮቻችን በድረገጽና በፌስቡክ እንዲከታተሉት እናደርጋለን። ለአሁኑ አመሰግናለሁ፣ እግዚአብሔር ይስጥልኝ። ፕሮፌሰር ዳውድ አመሰግናለሁ። አድማጮች፣ ስርጭታችን ሊገባደድ ነው። ቀደም ብለን የዕለቱን ዜማ በምናሰማበት ሰዓት ስላልነበር አላሰማንም። ሰሞኑ የጾም ሰሞን ስለሆነ የበገና ዜማ ልጋብዝና ለስንብቱ ላዘጋጅ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አድናቆች አድማጮች ያስተናገድኳቸው አሉላ ከበደ አቀናባሪያችን ብርሃን ሀይሉ ከተተኪ ስርጭት መሐንዲስ ና እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ረቡዕ ምሽት ነገ እንመለሳለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። أمير كايو بعسران كلتان عسران حموشن سلسان حالان ميتر بان رقم اون بنايل سات على فيسبوك